የዲ ደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ የሕዝብ ተወካዮች ምክር ቤት በቴሌኮሙኒኬሽን መስክ የግል ባለሀብቶች እንዲሰሩ የሚፈቅድ ረቂቅ ሕግ በመጪው ሰኞ ያጸድቃል ተብሎ እየተጠበቀ ነው። የኢትዮጵያም የፌዴራል ጠቅላይ አቃቤ ሕግ ደግሞ የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን ለመቆጣጠር ይረዳል ያለውን አወዛጋቢ ረቂቅ ለውይይት አቀረበ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሱዳንን የጦር ጄኔራሎች ከተቃዋሚዎቻቸው ጋር ለመሸምገል ዛሬ ካርቱምን ጎበኙ። ጠቅላይ ሚኒስትሩ የሁለቱን ወገኖች መሪዎች ሲያነጋግሩ፣ የሁለቱ ወገኖች ተወካዮች በፋንታቸው ካለፈው ሰኞ ጀምሮ በተገደሉ ተቃዋሚ ሰልፈኞች ቁጥር ላይ ሲወዛገቡ ነበረ። የሱዳን ጦር ሰላማዊ ሰዎችን በመግደሉ ዓለም አቀፍ ውግዘትና ትችት እየተፈራረቀበት ነው። የአውሮፓ ህብረት ሊቢያ የሚገኙ ስደተኞችን ለመርዳት የሚደረገውን ጥረት እንዲያግዝ የተባበሩት መንግስታት ሁለት ድርጅቶች ጠየቁ። የዓለም አቀፉ ድርጅት የሰብአዊ መብት ኮሚሽን በበኩሉ ሊቢያ በሚገኙ ስደተኞች ላይ የሚደርሰውን ችግርና የሚፈጸምባቸውን ግፍ አሳሳቢ ብሎታል። ዜና በዝርዝር የኢትዮጵያ የሕዝብ ተወካዮች ምክር ቤት በሀገሪቱ የቴሌኮሚኒኬሽን መስክ የግል ባለሀብቶች እንዲሳተፉ የሚፈቅድ ረቂቅ ሕግ የፊታችን ሰኞ ሊያጸድቅ ነው። ሮይተርስ ዜና አገልግሎት የምክር ቤቱን ቃል አቀባይ ጠቅሶ እንደዘገበው የምክር ቤቱ ጉባኤ የፊታችን ሰኞ ስለ ረቂቁ ከሰብአዊ ልማትና ቴክኖሎጂ እንዲሁም ከንግድና ኢንዱስትሪ ቋሚ ኮሚቴዎች የሚቀርቡለትን ማብራሪያዎች ያደምጣል። ቃል አቀባይ ቁስ ቋማም ወንደሚሉት የምክር ቤቱ አባላት የሁለቱን ቋሚ ኮሚቴዎች ማብራሪያ ካደመጡ በኋላ በረቂቁ ላይ ድምፅ ይሰጣሉ። ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ስልጣን እንደያዙ ኢትዮ ቴሌኮምንና አየር መንገድን ጨምሮ መንግስታቸው የሚቆጣጠራቸውን ትላልቅ ኩባንያዎች በከፊል ወይም ሙሉ በሙሉ ለግል ባለሀብቶች ለመሸጥ ማቀዱን አስታውቀው ነበረ። ቃል አቀባይ ቁስቋም እንዳሉት ምክር ቤቱ ቴሌኮምን ወደ ግል የሚያዞረውን ረቂቅ ህግ ካጸደቀ የመጀመሪያው ተጨባጭ እርምጃ ይሆናል ማለት ነው። የኢትዮጵያም የፌዴራል ጠቅላይ አቃቢ ህግ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠር ይረዳል ያለውን አወዛጋቢ ረቂቅ ህግ ትናንት አዲስ አበባ ውስጥ ለውይይት አቀረበ። የአዲስ አበባ ወኪላችን ሰለሞን ሙጬ እንደዘገበው በውይይቱ ላይ የመገናኛ ዘዴዎች ባለሙያዎች፣ የመገናኛ ዘዴዎች ኃላፊዎች፣ ጸሐፍትና ፖለቲከኞች ተካፋዮች ነበሩ። ምክትል ጠቅላይ አቃቢ ህግ ጌዲዮን ጢሞቴዎስ ለተወካዮቹ እንደነገሩት ሕጉም የሀገር ሰላምና የዜጎች ደህንነትን ለመጠበቅ ታስቦ እየተዘጋጀ ነው ይሁንና ከዚህ ቀደም እንደነበረው ሁሉ ረቂቅ ህጉ የመገናኛ ብዙሃን ነፃነትን የሚገድብ ከዚህ ቀደም በጸረ ሽብር ህግ ስም በጋዜጠኞችና በፖለቲከኞች ላይ የደረሰውን አይነት በደል የሚያስከትል ለቅድመ ምርመራ ህጋዊ ሽፋን የሚሰጥ ነው የሚሉ ትችቶች አልተለዩትም ምክትል ጠቅላይ አቃቤ ህግ ጌዲዮን ግን መስሪያ ቤታቸው ያረቀቀው ህግ በመገናኛ ብዙሃን ላይ የሚያደርሰውን ተጽዕኖ ጥላ በሚል ቃል ነው ያለፉት ፕሬስና ሚዲያ ነጻነት ጋር የተቆራኘ ነው። እዛ ላይ የሚያጠላው ጥላ አለ። አዎ፣ እነዚህ መብቶች ፍጹም አይደሉም። ገደብ ሊጣልባቸው ይገባል ይችላል። ነገር ግን የሚጣለው ገደብ መብቶቹን ትርጉም የሚያሳጣ መብቶቹ ላይ በጣም ከፍተኛ የሆነ ጫና የሚጥል እንዳይሆን ጥንቃቄ ማድረግ እንደሚገባ ታሳቢ አድርገን ለማዘጋጀት ጥረት አድርገናል። ሕጉ ትምህርታዊ ወይም ሳይንሳዊ ምርምርን፣ የዜና ዘገባ ትንታኔ ወይም የፖለቲካ ትችትን የኪነ ጥበብ ትወናና የሃይማኖት አስተምህሮች አካል የሆኑ ጉዳዮች ላይ የወንጀል ተጠያቂነት የማያስከትል መሆኑን ይደነግጋል። ይሁንና ሰለሞን አክሎ እንደዘገበው ትርጉም የተሰጣቸው የተባሉ የጥላቻ ንግግሮችና የተናገሩ ወይም የሐሰት መረጃዎችን የሚያሰራጩ ግን በገንዘብና በእስራት ይቀጣሉ። ሰሞኑን በደብረ ብርሃን ዩኒቨርሲቲ ውስጥ በተፈጠረ ግጭት ተሳትፈዋል የተባሉ ተማሪዎች እንዲባረሩ ተወሰነ። የኢትዮጵያ ዜና አገልግሎትን ጠቅሶ የአማራ ብዙሃን መገናኛ ድርጅት ዛሬ ማምሻውን እንደዘገበው በድርጊቱ በቀጥታ በመሳተፍ በጸጥታ ኃይሉና በተማሪዎች ላይ ጉዳት ያደረሱ አስራ ስድስት ተማሪዎች ከዩኒቨርሲቲው እንዲባረሩ የዩኒቨርሲቲው ሴኔት ወስኗል። የባህር ዳር ወኪላችን አለምነው መኮንን እንደጠቀሰው በግጭቱ በመሳተፍ ከተባረሩት ሁለቱም ሴቶች ናቸው። ሌሎች 12 ተማሪዎች ንብረት በማውደምና በዩኒቨርሲቲው ሰራተኞች ላይ ጉዳት ለማድረስ በመሞከራቸው ከትምህርታቸው ለአንድ ዓመት መታገዳቸውም ተነግሯል። በዘገባው መሠረት በቀጥታና በተዘዋዋሪ መንገድ ችግሩን ሲያባብሱ የነበሩ ሌሎች 30 ተማሪዎች የመጨረሻ የተባለ ማስጠንቀቂያ ተሰጥቷቸዋል። ይህ ዶች ቬለ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሱዳን ተቀናቃኝ ኃይላትን ለመሸምገል ዛሬ በደም ከጨቀየችው ካርቱም ነው የዋሉት። ዶክተር አብይ ማርፈጃውን ከሱዳን ወታደራዊ ምክር ቤት መሪዎች፣ ቀትር ላይ ደግሞ አደባባይ የሚሰለፈውን ህዝብ ከሚያስተባብሩ ተቃዋሚ መሪዎች ጋር ተነጋግረዋል። የጠቅላይ ሚኒስትሩ ቢሮ ከአዲስ አበባ እንዳስታወቀውም ሱዳን ውስጥ ሰላም እንዲያሰፍን ኢትዮጵያ የምትሻ መሆኑን ለሁለቱም ወገኖች ገልጸዋል። ሰላም ለማስፈን መሰረቱ ደግሞ ጠቅላይ ሚኒስትሩ አሉ እንደተባለው አንድነት መፍጠር ነው። ጠቅላይ ሚኒስትሩን ካነጋገሩ የተቃዋሚ መሪዎች አንዱ ጋዕፈር ሐሰን ለሳውዲ አረቢያ ቴሌቪዥን እንደነገሩት ጦር ኃይሉ ካለፈው ሰኞ ጀምሮ በተቃዋሚ ሰልፈኞች ላይ ስለወሰደው እርምጃ ለኢትዮጵያው ጠቅላይ ሚኒስትር ሰፊ ማብራሪያ ሰጥተዋቸዋል። ተቃዋሚዎቹም ከዚህ በኋላ ከወታደራዊ ምክር ቤት ጋር ቀጥታ ድርድር ለማድረግ እንደማይፈልጉም ለጠቅላይ ሚኒስትር አብይ ማስረዳታቸውን አስታውቀዋል። የሱዳን ወታደራዊ ገዢዎች ተቃዋሚ ሰልፈኞችን ማስገደላቸው ዓለም አቀፍ ውግዘትና ቁጣ ቀስቅሶባቸዋል። የአፍሪቃ ሕብረትም ሱዳንን ከአባልነት አግዷል። ጠቅላይ ሚኒስትር አብይ ከሁለቱ ወገኖች ጋር ያደረጉት ውይይት ዝርዝር ውጤት እስካሁን በይፋ አልተነገረም። ጠቅላይ ሚኒስትር አብይ አህመድ የሱዳንን ወታደራዊ ገዢዎችና ተቃዋሚዎቻቸውን ሲያነጋግሩ ዛሬ የሁለቱ ወገኖች ተወካዮች በያዝነው ሳምንት በተገደሉ ሰዎች ቁጥር ላይ ሲወዛገቡ ነው የዋሉት። የሱዳን የሐኪሞች ማዕከላዊ ኮሚቴ የተባለው ማኅበር እንዳስታወቀው የሱዳን ጸጥታ አስከባሪዎች ካለፈው ሰኞ ጀምሮ በከፈቱት ተኩስ የተጎደሉት ሰዎች ቁጥር 113 ደርሷል። የጊዜያዊ ወታደራዊ ምክር ቤቱን አገዛዝ የሚቃወመው የሐኪሞች ማኅበር አክሎ እንዳለው ከተገደሉት መካከል የአርባዎቹ አስከሬን የተገኘው የአባይ ወንዝ ውስጥ ተጥሎ ነው። የሱዳን ምክትል የጤና ሚኒስትር ሱሌይማን አብዱል ጀባር ግን የተገደሉት ሰዎች ቁጥር 52 ብቻ ነው ባይ ናቸው። ፊልፈትራ ከሰኔ 3 እስከ 6 በነበሩት አራት ቀናት ውስጥ ኦንድሩማን ሆስፒታል 20 አካዳሚክ ሆስፒታል አራት ማሽር ሆስፒታል ደግሞ 28 አስክሬኖች ተገኝቷል። በአጠቃላይ ርዕሰ ከተማይት ውስጥ ያሉት አስክሬኖች 52 ናቸው። ከእነዚህ ውስጥ እድሜያቸው ከ18 ዓመት በታች የሆኑት ስድስት ናቸው። ከሴቶች የተገደለ አንድ ናት። ከ52ቱ 49ኙ በጥይት ተመተው የተገደሉ ናቸው። بسبب الطلق الناري ከሟቾቹ ሦስቱ ወታደሮች መሆናቸውንም ምክትል የጤና ሚኒስትሩ አስታውቀዋል። ተቃዋሚ ፖለቲከኞች፣ አቀንቃኞች፣ የሙያ ማኅበራትና ዓለም አቀፍ ድርጅቶች ግን የመንግሥትን ቁጥር አልተቀበሉትም። ጦር ኃይሉ በወሰደው እርምጃ ከተገደሉት ሌላ ከአምስት መቶ በላይ ሰዎች ቆስለዋል። የአውሮፓ ህብረት ሊቢያ ውስጥ የሚገኙ ወይም ከሊቢያ ወደ አውሮጳ ለመሻገር ሲሞክሩ የሚያዙ ስደተኞችን ለመርዳት የሚደረገውን ጥረት እንዲያግዝ ሁለት የተባበሩት መንግስታት የስደተኞች መርጃ ድርጅቶች ጠየቁ። ዓለም አቀፉ የስደተኞች መርጃ ከፍተኛ ኮሚሽነር ዩኤንኤችሲአር በእንግሊዝኛ ምህፃሩ ኃላፊ ፊሊፖ ግራንዴና የዓለም የፍልሰት ጉዳይ ድርጅት አይኦኤም ስራ አስኪያጅ አንቶኒዮ ቪቶሪኖ ለህብረቱ አባል ሀገራት የሀገር ግዛት ሚኒስትሮች ዛሬ እንደነገሩት ሊቢያ የሚገኙ ስደተኞች ሁኔታም ሲበዛም አሳሳቢ ነው። የአውሮፓ ህብረት ከሊቢያ ወደ አባል ሀገራቱ ለመግባት የሚሞክሩ ስደተኞች ወደ ሊቢያ እንዲመለሱ ሲገደዱ መደገፉንም ሁለቱ ባለሥልጣናት ተችተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ሊቢያ ውስጥ በየእስር ቤቱ የሚገኙ ስደተኞች ለከፋ ችግር መጋለጣቸውን ዛሬ አስታውቋል። የኮሚሽነሩ ቃል አቀባይ ሩፐርት ኮልቪል እንደሚሉት በየእስር ቤቱ የሚገኙ ስደተኞች በበሽታ ይሞታሉም፣ ደብዛቸው ይጠፋል፣ ለስደተኛ አሸጋጋሪዎችም ተላልፈው ይሰጣሉም። ሊቢያ እስር ቤት ውስጥ የሚገኙ ስደተኞች ያሉበት አስከፊ ሁኔታ በጣም ያሳስበናል። ካለፈው መስከረም ወዲህ ብቻ ዚታን እስር ቤት ውስጥ የነበሩ 22 ስደተኞች በሳንባ ነቀርሳና በሌሎች በሽታዎች ሞቷል። ወደ አውሮጳ ለመሻገር ሲሞክሩ ባህር ላይ እየተያዙ ወደ ሊቢያ የሚመለሱ ስደተኞች ደብዛቸው ይጠፋል፣ ለስደተኛ አሸጋጋሪዎች ተላልፈው ይሰጣሉ የሚለው ዘገባም እጅግ እያሳሰበን ነው። የተባበሩት መንግስታት ድርጅት እንደሚለው በአሁኑ ወቅት ሊቢያ ርዕሰ ከተማ ትሪፖሊ ውስጥ ብቻ ከ3400 በላይ ስደተኞች እስር ቤት ውስጥ ይገኛሉ። ከሊቢያ የሜዲትራንያንን ባህር አቋርጠው ወደ አውሮጳ ለመግባት የሚሞክሩ ስደተኞችን እያደነ የሚያስረው የሊቢያ ባህር ኃይል ከአውሮፓ ህብረት አባል ሀገራት ከፍተኛ ድጋፍ ያገኛል። እንደ ጎርጎሪያኑ አቆጣጠር በ2011 በቀድሞ የሀገሪቱ ገዢ ላይ ባመፁ ኃይላትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጦር ጥቃት የፈረሰችው ሊቢያ አሁንም በውጊያ እየወደመች ነው። ይህ ዶችበለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ የኢትዮጵያ የሕዝብ ተወካዮች ምክር ቤት በቴሌኮሚኒኬሽን መስክ የግል ባለሀብቶች እንዲሰሩ የሚፈቅድ ረቂቅ ሕግ በመጪው ሰኞ ያጸድቃል ተብሎ ይጠበቃል። የኢትዮጵያ የፌዴራል ጠቅላይ አቃቤ ሕግ ደግሞ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠር ይረዳል ያለውን አወዛጋቢ ረቂቅ ሕግ ለውይታ አቀረበ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን የጦር ጀኔራሎችና ከተቃዋሚዎቻቸው ጋር ለመሸምገል ዛሬ ካርቱምን ጎበኙ። ጠቅላይ ሚኒስትሩ የሁለቱን ወገኖች መሪዎች ሲያነጋግሩ የሁለቱ ወገኖች ተወካዮች ካለፈው ሰኞ ጀምሮ በተገደሉ ተቃዋሚ ሰልፈኞች ቁጥር ላይ ሲወዛገቡ ነበረ። የአውሮፓ ኅብረት ሊቢያ የሚገኙ ስደተኞችን ለመርዳት የሚደረገውን ጥረት እንዲያግዝ የተባበሩት መንግስታት ድርጅቶች ጠየቁ። ዓለም አቀፉ የሰብአዊ መብት ኮሚሽን በበኩሉ ሊቢያ በሚገኙ ስደተኞች ላይ የሚደርሰው ችግርና የሚፈጸምባቸውን ግፍ አሳሳቢ ብሎታል። የዜናው መልእክት እስካሁኑ ነበር።